ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ 17 209 ዓ.ም ፕሮግራሙን ጀመረ። የማስተናግዳችሁ ሰሎሞን አባተ ነኝ። ንጉሡ ታምሬ ፕሮግራሙን ያቀናብራል። እስከ ምሽቱ አራት ሰዓት ከእኛ ጋር ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ እንደምን አመሻችሁ። ዜና የማሰማው አዲሱ አበበ ነኝ። ኩባን ወደ ሃምሳ ለሚጠጉ ዓመታት የመሩት ኮሚኒስት መሪ ፊደል ካስትሮ በ ዓመታቸው ትናንት አርብ ማታ ከዚህ ዓለም በሞት ተለዩ። የቀድሞው የኩባ ፕሬዚደንት ፊደል መሞታቸውን በመንግሥታቸው ቴሌቪዥን ይፋ ያደረጉት ታናሽ ወንድማቸውና የወቅቱ መሪ ራውል ካስትሮ ናቸው። በአሜሪካና ና በመላው ዓለም ለምትገኙ ወዳጆቻችን ዛሬ አርብ ማታ ከምሽቱ አራት ሰዓት ከ29 ደቂቃ ላይ የኪውባ አብዮት ጠቅላይ አዛዥ ፊዴል ካስትሮ ሩዝ ከዚህ ዓለም በሞት ተለይተዋል። አስከሬናቸው እንዲቃጠል ይደረጋል። ፕሬዚዳንቱ እንደተናገሩት ለፊደል ካስትሮ የቀብር ስነ ስርዓት አይደረግም፣ አስክሬናቸው ይቃጠላል። ቀደም ሲል እንዳደመጥ ነው። ቀሪ የሀዘን ስነ ስርዓቶች ወደፊት በአስተባባሪ ኮሚቴ አማካኝነት እንደሚገለጹም ተመልክተዋል። ለቀድሞ የኩባ መሪ ካስትሮ በመላ አገሪቱ የዘጠኝ ቀናት ሀዘን እንደሚደረግም ተገልጧል። ዜናውን ተከትሎ አድማጮች የፊደል ታሪክን ህይወት የሚቃኝ ዝግጅት እንዲሁም አንድ የባለሙያ ትንታኔ ይኖረናል። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማም የፊደል ካስትሮን ሞት ምክንያት በማድረግ ለኩባ ህዝብ ሀዘናቸውን ገልጸው የዩናይትድ ስቴትስና የኩባ ወዳጅነት በሚጠናከርበት ሁኔታ ላይ ጥረታቸውን እንደሚቀጥሉ ተናግረዋል። ለፊደል ካስትሮ ቤተሰብና ለኩባ ህዝብ ሀዘናችንን እንገልጣለን የሚለው የፕሬዚዳንት ኦባማ መግለጫ ኩባውያን ዩናይትድ ስቴትስ ውስጥ ታላቅ ወዳጅና አጋር እንዳላቸው ሊያውቁ ይገባልም፣ ብሏል ኦባማ። አንዳንድ የዓለም መሪዎች እንዳደረጉት ያለው ውግዘት በካስትሮ አረማመድ፣ አስተዳደርና አያያዝ ወይም አስተዳደር ላይ ትችት እና ነቀፋ አላደረጉም። ይልቁንም ካስትሮ በዓለም ያላቸውን ሚና የሚፈርደው ታሪክ ነው ብለዋል። አንድ በስልጣን ላይ ያለ የአሜሪካ ፕሬዚዳንት ኩባን ሲጎበኝ ኦባማ የመጀመሪያው ሲሆኑ ዛሬ ሃቫና ኩባ ውስጥ የአሜሪካ ሰንደቅ ዓላማ የሚውለበልበት የዩናይትድ ስቴትስ ኤምባሲ እንዳለ ይታወቃል። ተመራጩ ፕሬዚዳንት ዶናልድ ትራምፕ በበኩላቸው በትዊተር መልእክት የካስትሮን መሞት ጽፈው ሲያበቁ አምባገነኑ መሪ ብለው ነው የገለጧቸው። ባለፈው ቅዳሜ በሶማሊያ ዋና ከተማ ሞቃዲሾ ውስጥ በሚገኝ የገበያ ስፍራ መኪና ላይ የተጠመደ ቦምብ በማፈንዳት ለ20 ሰዎች ሞት ምክንያት የሆነው አጥቂ በቁጥጥር ስር መዋሉን ፕሬዚዳንቱ ሐሰን ሼክ ሙሐመድ አስታወቁ። የሶማሊያን ሁለተኛ የሳይንስና ቴክኖሎጂ ማዕከል መከፈት ምክንያት ባደረገው ንግግር ላይ ፕሬዚዳንት መሐመድ ጥቃቱን ያደረሰው ግለሰብ በሴኪውሪቲ አባላት ተይዞ በአሁኑ ሰዓት በእስር ላይ እንደሚገኝም ተናግረዋል። የደቡብ አፍሪካ በአገሪቱ ትልቁ የሰራተኞች ማህበር ምክር ቤት ባወጣው መግለጫ ፕሬዚዳንት ጄኮብ ዙማ የሰራተኛውን ሕዝብ የኑሮ ሁኔታ ለማሻሻል የሚረዳ አንድም ፖሊሲ ተግባራዊ አላደረጉም ሲል ቅሬታውን ገለጠ። እናም የሰራተኛው ማህበር ራማፎሳን በፕሬዝዳንትነት መቀበሉን አመልክቷል። ራማፎሳ የአገሪቱ ምክትል ፕሬዝዳንትና የገዢው ኤኤንሲ ምክር ቤት መሪ ናቸው። የማህበሩ ቃል አቀባይ ሲዝዌ ፓምላ የሰራተኛው ማህበር ከአፍሪቃ ብሔራዊ ኮንግረስ ኤኤንሲ ጋር ህብረቱን ስለመቀጠሉ ወደፊት ውይይት የሚደረግበት ነው ብለዋል። በመጨረሻም ጋና የፊታችን ህዳር ሀያ ስምንት ለምታካሄደው የፓርላማና ፕሬዚዳንታዊ ምርጫ ለሀገር ውስጥና ለዓለም አቀፍ ታዛቢዎች ፈቃድ የመስጠት ሂደት ጀምራለች። ከፖለቲካ ፓርቲዎች ጋር ግንኙነት ያላቸው ቡድኖች የድምፅ አሰጣጡን እንዲታዘቡ እንደማይፈቀድላቸው የምርጫ ኮሚሽኑ አስታውቋል። የምርጫውን ሂደት የሚከታተሉት አራት መቶ ዓለም አቀፍ እና አስር ሺህ የሀገር ውስጥ ታዛቢዎች መሆናቸውንና በተጨማሪም ጋና ውስጥ የሚገኙ ኤምባሲዎችና የውጭ ልዑካን ሁለት መቶ ሰዎችን ፈረንሳይ ብቻውን አንድ ሺህ ልዑካንን ለማሰማራት መወሰናቸውን የምርጫ ኮሚሽኑ ቃል አቀባይ ኤሪክ ዣክ ፓሱ ተናግረዋል። ለሰዓቱ ያለን አጠር ያለ ዜና በዚሁ አበቃ። የኪውባው የቀድሞ መሪ ፊዴል ካስትሮ ሩዝ አረፉ። የቀድሞው የኪዩባ ኮሚኒስት ፕሬዚደንት ፊዴል ካስትሮ ሩዝ በዘጠና 9 ዓመታቸው አርፈዋል። የወቅቱ የሀገሪቱ ፕሬዝደንት ታናሽ ወንድማቸው ራውል ካስትሮ ናቸው። ትላንት ማታ በብሔራዊ ቴሌቪዥን ቀርበው ዜና ረፍታቸውን ይፋ ያደረጉት የፊዴል ካስትሮ አጽም በዛሬ ዕለት እንዲቃጠል ይደረጋል ሲሉም ራውል ካስትሮ ጨምረው አስረድተዋል። Querido pueblo de Cuba, con profundo dolor... በአሜሪካና በአሜሪካና በመላው ዓለም ለምትገኙ ወዳጆቻችን ዛሬ አርብ ማታ ከምሽቱ አራት ሰዓት ከ29 ደቂቃ ላይ የኩባ አብዮት ጠቅላይ አዛዥ ፊደል ካስትሮ ሩዝ ከዚህ ዓለም በሞት ተለይተዋል። አስክሬናቸው እንዲቃጠል ይደረጋል። የቅብሩን ስነ ስርዓት አስተባባሪዎች ባወጡት መርሃ ግብር መሠረት ለኩባው አብዮታዊ መሪ ክብር ንግግር ይደረጋል። ፊደል ካስትሮ ሩዝ ናቸው። እንደ አውሮፓውያን ዘመን አቆጣጠር በ1959 ዓ ም የወቅቱን ተመራጭ ፕሬዚደንት ባቲስታን ከሥልጣን ለማውረድ የተካሄደውን የኪውባን አብዮት መርተው ኪውባን በምዕራቡ ዓለም የመጀመሪያዋ ኮሚኒስት አገር ያደረጉ ግን እንደ ባቲስታ ሁሉ ታዲያ ካስትሮም አምባገነን መሪ ሆኑ። የአብዮቱ መሪ በድል ሐቫና ሲገቡም በአስር ሺዎች የመልካም አቀባበል ሲያደርጉላቸው፣ ሌሎች ብዙ ሺዎች ደግሞ የእርሳቸውን የፖሊስ አገዛዝ ሸሽተው ተሰደዱ። ሲሰደዱም ብዙዎቹ ቤተሰቦቻቸውን በደሴቲቱ ሀገር ለመተው ተገደው ነው። በጣም የበዙትም ዩናይትድ ስቴትስ ለመድረስ ሲሞክሩ ሕይወታቸውን አጥተዋል። ፊዴል ካስትሮ ሩዝ ኪውባን በጠቅላይ ሚኒስትርነት ከ1959 እስከ 1976 በፕሬዝደንትነት ደግሞ ከ1976 እስከ 2008 ዓ ም አገልግለዋል። ካስትሮ የሶሻሊዝምና ጸረ ኢምፔሪያሊዝም ጀግና የሚል መጠሪያ ያገኙ ታጋይ ናቸው። ፊደል ካስትሮ ሩዝ እንደ አውሮፓውያን ዘመን አቆጣጠር ከ1961 እስከ 2011 ዓ ም የኪውባን ኮሚኒስት ፓርቲ አንደኛ ጸሐፊ ሆነው አገልግለዋል። በእርሳቸው አመራር ዘመን ሁሉም ሀገሪቱ የአንድ ብቻ ፓርቲ ማለትም የኮሚኒስት ፓርቲው አገዛዝ የሰፈነባት ሆና ቆይታለች። በእርሳቸው አስተዳደር ወቅት ኢንዱስትሪዎችና የንግድ ተቋማት ተወርሰው የመንግሥት ሆነዋል። የሰብአዊ መብቶችም እንደተረገጡ ቆይተዋል። ዩናይትድ ስቴትስ ከኪዩባ ጋር ተቋርጦ የቆየውን ዲፕሎማሲያዊ ግንኙነት እንደገና ያደሰችው እንደ አውሮፓን ዘመን አቆጣጠር በ2015 ዓ ም ላይ ቢሆንም በዚያች አገር ላይ ጥላቸው የቆየችውን የንግድ የምጣኔ ሀብትና የገንዘብ ልውውጥ ማዕቀቦች እንዲቀጥሉ ወስናለች። ባራክ ኦባማ በስልጣን ላይ እያሉ ኪውባን በይፋ የጎበኙ የመጀመሪያው የዩናይትድ ስቴትስ ፕሬዚደንት ሲሆኑ የኢኮኖሚ ግንኙነቶቹም እንዲቀጥሉ በማድረግ ታሪክ ሰርተዋል። ፊዴል ካስትሮ እንዴት ይታወሳሉ? አሁን በሥራ ጉዳይ ለንደን የሚገኙት የቀድሞ የኢትዮጵያ ምክትል ውጭ ጉዳይ ሚኒስትር የእርዳታ ማስተባበሪያና ማቋቋሚያ ኮሚሽን ኮሚሽነርና የኤርትራ አስተዳዳሪ የነበሩትን ሻለቃ ዳዊት ወልደ ጊዮርጊስን አወያይተናል። ካስትሮ እንዴት ይታወሳሉ? ተብሎ ለቀረበላቸው ጥያቄ በመመለስ ይጀምራሉ። ፊዴል ካስትሮ መቼም በስልሳዎቹና በሰባ ዓመተ ምሕረቶች አካባቢ እንደ አውሮፓ አቆጣጠር በመላው አውሮፓም በአፍሪካም በአሜሪካም የሶሻሊስት አስተሳሰብ በጣም እየተስፋፋ በሄደበት ወቅት በግንባር ቀደም እንደ ሞዴል እንደ ሮል ሞዴል ሆነው ይሄንን ዓለማዊ የሶሻሊስት ንቅናቄ የመሩት በሀሳብ ደረጃ በአይዲዮሎጂ ደረጃ ፊዴል ካስትሮ እና ከሳቸውም ጎን ይሠራ የነበረው ቼ ጎቬራ ነው። በዛ አስተሳሰብ ነው እንደ በእያንዳንዱ በጊዜው በነበረው ትውልድ እንደ አይኮንስ እንደ መሪ የሆኑ ታላቅ ሰዎች ሆነው ነበር የሚታዩት። በተለይ በአፍሪካ ውስጥ ደግሞ የአፍሪካ ሊበሬሽን ሙቭመንቶች ብዙ አገሮች ገና ነጻ ባልወጡበት ወቅት ጊዜ ነበር የኩባ ሶሻል ሬቮሉሽን የተጀመረው እና የእነሱም ደግሞ የሶሻል ሙቭመንት በአፍሪካ ውስጥ እንዲፋፋ በማድረግና ሊበሬሽን ሙቭመንቶች የነጻነት ትግሎች እየተፋፋሙ እንዲሄዱ ያደረጉት በአብዛኛው ደግሞ ከፍተኛ አስተዋጽኦ ያደረጉት በሀሳብም በአይዲዮሎጂም በፊዚካሊ በራሳቸው በመገኘት መስዋዕትነት ከፍለው የአፍሪካን የነጻነት ንቅናቄ እዚህ ደረጃ ላይ ያደረሱ የኩባ ሬቮሉሽን ነው። እስቲ እንደ አንዳንድ እያየን ለመሄድ ንሞክር። ካስትሮና ኢትዮጵያ እንዴት ይታወሳሉ? ካስትሮ እና ኢትዮጵያ። አንደኛ ቅድም እንዳልኩት መላው ዓለም ውስጥ እንደነበረው ሁሉ ሶሻል ሬቮሉሽኑን በሀሳቡ ሞዴል ሆነ የሚታየው ከሶቪየት ዩኒየንም የበለጠ በሶሻሊስት አስተሳሰብ በተግባር ተተርጉሞ ውጤት ያሳየ የሚባልበት አገር ኩባ ነው። አሜሪካን ሀገር በመቅረቡ ዘጠና ኪሎ ሜትር ከአሜሪካ ቦርደር ርቀት በመሆኑ የአሜሪካ ከባድ ተጽዕኖ ስለነበረበት ነው እንጂ የሶሻሊስት ሬቮሉሽኑ ያልተሳካው በሀገራቸውም ቢሆን ብዙ ውጤታማ ስኬት ማ የሆነ እንትን ነበር አብዮት ነው ያካሄዱት። በኢትዮጵያን በተመለከተ ያው በኢትዮጵያ ውስጥ በአስተሳሰብ በኩል ሁለተኛ ደግሞ በተግባርም ደግሞ አስተማሪዎች ልከው መሳሪያ ልከው ወታደሮች ልከው በኦጋዴን ግንባር በኩል በተለይ ደግሞ የሶማሌ ወረራ በአስራ ዘጠኝ ሰባ ሰባት አመተ ምህረት በፈረንጆች አቆጣጠር ሶማሌ በወረረችን ጊዜ መዓት ሰራዊት ልከው ራሳቸው ከኛ ወታደሮች ጎን ተሰልፈው ብዙ ኩባኖች ሕይወታቸውን አሳልፈዋል። ብዙ መሳሪያም ገብቶ ያንን በድንገት የተሰነዘረብንን ወረራ ድሬዳዋ ድረስ ጅጅጋ ድረስ ሀረር ዙሪያ ድረስ ደርሶ የነበረውን ወረራ ለመመለስ የተቻለው በአብዛኛው በኩባኖች እርዳታ ነው ግን እንደው ካስትሮ እንግዲህ ኮሚኒስት መሪ ነበሩ የኮሚኒዝም ስርዓትን ደግሞ የማይደግፉ ሰዎች ካስትሮን በ አሉታዊ ያስታውሷቸዋል። ምን አሉታዊ ገጽታ ማንሳት ይቻላል? በኢትዮጵያም ሆነ በሶማሊያ በጠቅላላ በአፍሪካ ካስትሮን ስናስብ በአፍራሽነት በአፍሪካ ውስጥ ማንም አገር የኩባ ኢንቮልቭመንት የኩባ ጣልቃ መግባት ከኩባ ጋር መልካም ስራ ነው እንጂ የሚታወሰው በምንም ነገር የኩባ አብዮት እና የኩባ እርዳታ ሌላ አይነቱ ውጤት መጥፎ ውጤት ያመጣበት ምሳሌም ሊጠቀስ የሚችልም ሀገርም የለም በ በዚምባብዌ ጠጡ ላይ ብዙ ተጽዕኖ አድርገዋል። በተለይም ደግሞ በተለይም ደግሞ የሳውት አፍሪካን አፓርታይድ እና የአንጎላን ነጻነት በአንጎላ ሲደረግ የነበረውን ጦርነት የናሚቢያን ነጻነት ለማብሰር የተቻለው የኩባኖች ኢንቮልቭመንት ነው። የኩባኖቹ እዛ በመገኘታቸው እና የእነሱም ከአንጎላ ከናሚቢያ ጎን ጋር ከባድ ውጊያ ያካሄደው ከአንጎላዎች ጋር የሳቪምቢን ጦር ለመዋጋት ያደረጉት ትልቅ መስዋዕትነት ነው። የአንጎላን ነጻነት መጨረሻ ላይ ለማብሰር የተቻለው በሳሞራ ማሼል ጋር በጎን በመስራታቸው ከፍሬ ሊሞ ጋራ ከባድ እርዳታ አድርገው ወታደር እያሰለጠኑ በወታደርም እዛ አገራቸው ገብቶ ከፍሬ ሊሞ ጎን ተሰልፈው በመዋጋታቸው የሞዛምቢክ ነጻነትን ለማብሰር ተችሏል። ስለዚህ ይህን ይህን በመሳሰለ ረገድ አስተዋጽኦአቸው ከፍ ሰፊ ነው። ወታደራዊ ብቻ ደግሞ አይደለም። ብዙ ጊዜ ዶክተሮች ብዙ ሕክምና በሕክምና ኩባ በጣም የላቅ አገር ነው። ከዓለም ማንም የሚወዳደሩ የለም። በትምህርትና በሕክምና በዚህ ረገድ በሕክምና ዶክተሮች እየላኩ አስተማሪዎች እየላኩ በብዙ መልክ ነው አስተዋጽኦቸው። በወታደርነት ብቻ አይደል ነበር ማለት ነው። በአሉታዊ ወይም በአፍራሽነት የሚታወስ የላቸውም ነው የሚሉኝ ሻለቃ በእኔ ነገር ግን ሲተረጎም በጠቅላላው በቸስ የሶሻሊስት ሬቮሉሽኑን በእርማት ካላየ ነው በስተቀረ አረምን ካልተቀበል ነው በስተቀረ የሶሻሊስት ሬቮሉሽን በጠቅላላው ኦፕሬሲቭ ነው። አሁን በኢትዮጵያ ውስጥ ሲተረጎም ዲክታተር ነው የፈጠረው፣ ትን አምባገነን መንግስት ነው የፈጠረው። አፍራሽ ነው፣ በጠቅላላው አፍራሽ ነው። ነገር ግን ኩባ ውስጥ ስናይ በአሜሪካ መልክ ከተረጎመ ዴሞክራሲ በተለየ መልኩ ከተተረጎመ በኩባ ውስጥም ኦፕሬሲቭ ነበር፣ ጨቋኝ ነበረ። ሀሳብን በግልጽ የመግለጽ ከባድ ተጽዕኖ አለ። በዚህ በዚህ አንጻር አፍራሽ ባህሪ ያለው ማለት ይቻላል ግን ከኩባ የበለጠ ግን፣ ኩባ በሀገራቸው ትንሽ የተሻለ ነጻነት አላቸው፣ ኢትዮጵያ ከነበረው የበለጠ። ኢትዮጵያ ውስጥ የነበረው በጣም አፍራሽ ነበረ፣ በጣም ጨቋኝ ነበረ። ዋናው ዓላማ ለሕዝብ የሶሻሊስት ሬቮሉሽኑን መስራሀት ሀሳብ ወደ ሕዝብ እንዲደርስ እና የሕዝብን እኩልነት ለማስፈን ሳይሆን የአንድን ሰው እና የተወሰኑ ሰዎችን የአምባገንነት ለማጽናት፣ ለማጠናከር የተደረገ ጥረት ነበር። የኢትዮጵያ ሕይወት የሆነው መጨረሻ ላይ በዛ በኩሉ በጣም መጥፎ ነበር፣ በአጠቃላይ አገር ፊደል ካስትሮ እንግዲህ አምባገነን ይሄ ዲክቴተር የሚባለው ከሚባሉ መሪ አንዱ ናቸው የታወቀ ነው ህዝባቸው ደግሞ በጣም እንደሚወዳቸው እናውቃለን እናነባለን ነገር ግን እንደው በዚህ በዚህ ረገድ በጣም መጥፎ ናቸው ተብሎ የሚታወሱበትን ነገር እርሶ ምናልባት በግል ያውቋቸዋል ብዬ አስባለሁ ለምን በኢትዮጵያ እርሶ በከፍተኛ ስልጣን ላይ በነበሩበት ጊዜ እዛም ሀገር የሉካን ቡድን መርተው እንደሄዱ አውቃለሁ እና ይሄን በስ ምን ያህል ነው እንደ እርሶ በቅርብ የሚያውቋቸውና ከዛ አንጻር እስቲ ህይወታቸውን ይገምግሙልኝ እዚህ ላይ በጣም መጥፎ ባህሪ ነበራል ነበራቸው እዚህ ላይ በጣም እንደው ጥሩ አልነበረም የሚሉትን። ፊዴል ካስትሮ የህዝብ ሰው ናቸው። አምባገንነታቸው በተለየ የሚታይ ጎልቶ የሚታይ ነገር አለ። ሞር የህዝብ ሰው ናቸው፣ የበለጠ የህዝብ ሰው ናቸው። ለምሳሌ አንድ ጊዜ ዴሊጌሽን ይዤ፣ ዶክተር አለሙ የተወሰኑ ሰዎችን ይዤ ኩባ መልዕክት ለማድረስ ሄድኩኝ። እና እዛ ሄደን አንድ ጌስታውስ የእንግዳ መቀበያ ቤት አሳረፉን እና በማግስቱ እሳቸው ጋር ለመቅረብ ተዘጋጁ ተብለን፣ መልእክታችንን ይዘን ወደ እሳቸው ጋር ለመሄድ እንት ስንል በድንገት ሳናቀው እኛ ያረፍንበት ክፍል ውስጥ መጡ፣ ራሳቸው መጡ። ራሳቸው መጥቶ ሚስተጆች እንደምን አላችሁ ደህና ናችሁ? ታዲያ ዚና እንደ ያሳረፏቸዋ ቁጭ ወስ ሻይጋ ዘንጊስ ብለው እዛ አስተነገጡ ነው። እንደዛ ቁጭ ብለው ከእኛ ጋር እያረፍንበት የእንግዳ መቀበያ ቦታ መጥተው አነጋግረውን ሄዱ። እንደዚህ ያለው ሰው ናቸው። ሌላ በጨዋታ አካባቢ በመዝናናትም አካባቢ ከህዝቡ ጋር አብረው ሲጫወቱ ሲናገሩ ታያለ። የህዝብ ሰው ናቸው። ነገር ግን እምነታቸው ያው በሶሻሊስት ሬቮሉሽን ላይ ያለው ከባድ እምነት ስላላቸው ያ እምነት የዴሞክራሲ መብቶችን በተለይ የመናገር የመጻፍ፣ እና ደግሞ የሀብትን ደግሞ በመንግስት ስር የማድረጉ ጉዳይ እሱ በአይዲዮሎጂ ደረጃ ትልቅ ቅራኔ አለ። ዘጠና ኪሎ ሜትር አለው ከአሜሪካን ሀይል ጋር በዛ ረገድ እያንዳንዱ እንዳተረጓጉ መውሰድ ይችላል። አሁን ኩባን ስንመለከተው ከአሜሪካ የተሻለ የሕክምና ሰርቪስ ሰጣለች። ኩባን ስንወስዳቸው በትምህርት ረገድ ከአሜሪካ የበለጠ ትምህርት እንትን አለ። ድህነት እንደዚህ የከረረ አይደለም። ነገር ግን በነፃነት አኳያ ስንወስደው ግን ኩባ ውስጥ የበለጠ ጭቆናል። እንግዲህ የማመዛዘን ጉዳይ ነው፣ የትኛውን አትን የትኛውን ብናገኝ ይሻላል ነው። ኮስት ቤኔፊት ነው ነገሩ እና እንዳመለካከቱ ነው ማለት ነው። ግን አንድ መመጨረሻ ለአለቃ ማቅረብ የምፈልገው የፊደል ካስትሮ መሞት አምባገነን ናቸው፣ ለዓለም አይጠቅሙም የሚሉትን ያህል አንዳንድ ሰዎች ደግሞ የለም እንዲህ አይነት መሪ በዓለም ላይ ያስፈልጋል። ለምን የዓለምን የኃይል ሚዛን ይሄ ባላንስ ፓወር የሚባለውን ለመጠበቅ እንዲህ አይነት ሰዎች ያስፈልጋሉ ይባላል። ጠንካራ መሪ የለም። ዘጠና ኪሎ ሜትር ከአሜሪካ ወደብ ዘጠና ኪሎ ሜትር ላይ ርቀው አሜሪካን የተቋቋመ ሀይል ኩባ ብቻ ነው። እንደዛ ጸንተው በአይዲዮሎጂያቸው ጸንተው በፖለቲካ አስተሳሰባቸው ጸንተው ያንን ነገር በሕልውና ጠብቀ መኖራቸው ራሱ ትልቅ ጥንካሬ ነው እና በኢኮኖሚ ኤምባርጎ ተደርጎባቸው አሁን እናያለን። ወደ ፊት አሁን ኤምባርጎ እየተለቀቀ ሲሄድ ኩባ ምን ያህል እንደምትንር እናያለን። ትንሽ አመት እንስጣቸው። የኩባ ስልጣኔና የኩባ ኢኮኖሚ በጣም ነው እያደገ የሚሄደው። ዘጠና ኪሎ ሜትር ኤምባርጎ ተደርጎባቸው ወደባቸው ተወስደባቸው ጓንታናሞ ተወስዶ ዙሪያውን በአሜሪካ ኃይል ተከበው መኖርን ህልውናቸውን ጠብቀው ያንን ህዝብ እያስተዳደሩ መኖራቸው ራሱ እንደዚያ ያለ ጥንካሬ ታይቶ አይታወቅም። ለመጀመሪያው መሪ የመጨረሻው መሪ ናቸው። አሜሪካን እስከ መጨረሻው ተቋቁሞ ደግሞ የኖሩ እና በዛ መልክ የሚደነቁ ናቸው። የሚደነቁ ናቸው። ሻለቃ ዳዊት ወለ ጊዮርጊስ በጣም አመሰግናለሁ። በአጭር ጊዜ እንዲህ አይነት ለአድማጭ ጠቃሚ የሆነ መረጃ ስለሰጡልኝ። ወደፊት ሁኔታውን እያየን ደግሞ የፊደል ካስትሮ የሀዘን ስነ ስርዓት አገሪቱ ውስጥ ለዘጠኝ ቀናት የሚቀጥል ነው። በዛ መሀል አንዳንድ እርስዎ ጋር የሚወስደን ጉዳይ ካለ መለሳለሁ። እግዚአብሔር ያስጥልኝ እና አዲስ ሰላም ሻለቃ ዳዊት ወልደ ጊዮርጊስን ለጊዜያቸውን የማመሰግናለሁ። በዚሁ የኪዩባን የቀድሞ ፕሬዚደንት ፊዴል ካስትሮ ሩዝን ዜና ዕረፍት አስመልክቶ ያዘጋጀነውን ልዩ ቅንብር እናበቃለን። አሁን ወደ ቀሪ ዝግጅቶቻችን እናልፋለን። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15690 በ15700 እና በ15785 ኪሎ ርትዝ በ22 ሜትር ባንድ በ13615 በ13775 እና በ13860 ኪሎ ርትዝ በ25 ሜትር ባንድ በ11720 በ11835 በ12040 በ12110 እና በ12140 ኪሎ ኸርትስ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላልፍላችሁ የቅዳሜ ህዳር 17 209 ዓመተ ምህረት ምሽት ፕሮግራም ነው። ጎንደር ውስጥ በያዝነው ሳምንት መግቢያ ላይ ተካሄደ በተባለ ውጊያ አንድ የአርበኞች ግንቦት ሰባት ታጣቂ መሪ አባሎቹ በመንግሥት ኃይሎች በመከበባቸው እጃቸውን ላለመስጠት ሕይወታቸውን ማጥፋታቸው ተዘግቧል። ሰሎሞን ክፍሌ የሚመለከታቸውን ወገኖች አነጋግሮ ተከታዩን ዘገባ አጠናቀዋል። ይህም ዜና አስመልክቶ ከኢሳት ማለት ከኢትዮጵያ ሳተላይት ቴሌቪዥን የወጣ አጠር ያለ ዘገባ በአርበኞች ግንቦት ሰባት ውስጥ ከፍተኛ ወታደራዊ አዛዥ የነበሩት ሻለቃ መሳፍንት ጽጋቡ በያዝነው ሳምንት መጀመሪያ ላይ ሰሜን ጎንደር ውስጥ በተካሄደ ውጊያ እጃቸውን ላለመስጠት የራሳቸውን ሕይወት እንዳጠፉ ይገልጻል። የታጣቂዎቹ አዛዥ ያን እርምጃ የወሰዱትም ባልደረቦቻቸው በጠላት ኃይል ከተከበቡ በኋላ መሆኑን ዘገባው ያስረዳል። ታጣቂዎቹ በሻለቃ መሳፍንት ጽጋቡ እየተመሩ ከኤርትራ ወደ ኢትዮጵያ ግዛት ገብተው አርማጭሆ ላይ ከመንግስቱ ኃይሎች ጋር ውጊያ በገጠሙበት ወቅትም በከባድ ብረት ለበስ ጦር መሳሪያ ጥቃት እንደተከፈተባቸው ያብራራል። ሻለቃ መሳፍን ጽጋቡ ቀድሞ በወቅቱ የኢህአዴግ መከላከያ ሰራዊት ውስጥ ያገለግሉ እንደነበር የጠቀሰው ይኸው የእሳት ዘገባ፣ ኋላ ግን በተመለከቱት የሰብአዊ መብቶች ረገጣና ሙስና መበራከት ባለመደሰታቸው ወደ አውሮፓ ተሰደው በላክሰምበርግ ይኖሩ እንደነበርና ከዚያም በኢትዮጵያ የሚካሄደውን ትግል ተቀላቅለው በአርበኞች ግንቦት ሰባት ወታደራዊ መሪነት ያገለግሉ እንደነበር ተዘርዝሯል። አድማጮች፣ የዚህን በጎንደር ውጊያ ተካሂዷል ዜና ለማጣራት ዛሬ ጠዋት ወደ አካባቢው ነዋሪዎችና ባለሥልጣናት ስልክ ደውለን ነበር። አንድ ስማቸው እንዳይጠቀስ የገለጹ ነዋሪ፣ አዎን ውጊያ መካሄዱን ከአቅራቢያው የመጡ ሰዎች ገልጸውልኛል ብለውናል። የአማራው ክልል ንጉሡ ጥላሁን በበኩላቸው እስከማውቀው ድረስ ጎንደር ውስጥ የተካሄደ ወይም እየተካሄደ ያለ ውጊያ የለም ብለውኛል። ውጊያ ስለመደረጉ ራሱ መረጃ የለኝም። ሰለሞን፣ እንግዲህ ይሄ በክልል ደረጃ ከሆነ ያው እኔ ነኝ። እኔ ግን በዚህ አካባቢ ላይ ውጊያ እየተደረገ ስለመሆኑ ምንም መረጃ የለኝም። ከኢትዮጵያ የደህንነትና ጸጥታ ምንጮች ቀደም ሲል ለትግርኛው ክፍል የተሰጠ ማረጋገጫ ነበረ ኮሎኔል መሳፍን ጽጋቡ የሚመራ ሽምቅ ተዋጊዎች ቡድን ከኤርትራ ወደ ኢትዮጵያ ተሻግሮ በሰሜን ምዕራብ ኢትዮጵያ ውስጥ ተደምስሷል የሚል። እንደዚያ ከሆነማ ይህንን መግለጫ የሰጡትን አካላት ናቸው የበለጠ መረጃ ሊሰጡ የሚችሉት። በዚህ ጉዳይ ላይ መረጃ ስለሌለኝ ማለት እኔ በአሁን በማውቀው ደረጃ ስለሌለን በክልልም እንደዚህ አይነት ነገር ስለሌለን ምናልባትም በዚህ ዘገባ ውስጥ የተካተቱት አካላት መረጃ ሊሰጡ ይችላሉ። እኛ ግን ተጨባጭ መረጃ ስናገኝ እንሰጣቸዋለን። ይህንኑ ዜና አስመልክቶ አሁን ከመሸ ከኢትዮጵያ መንግሥት የተሰጠውን መግለጫም አግኝተናል። እንዲህ ይላል፣ ከኤርትራ በምዕራብ ትግራይ ዞን በኩል ወደ ኢትዮጵያ ሰርጎ ለመግባት የሞከረ የግንቦት ሰባት ጥፋት ኃይል በቁጥጥር ስር ዋለ ይላል መግለጫው ሲጀምር ሚኒስቴሩ ሻቢያና ደጋፊዎቹ እንዲሁም የሀገራችን ሰላምና ልማት የማይዋጥላቸው የጥፋት ኃይሎች ከንቱ ሴራ ፈጽሞ አይሳካም ሲል ገልጿል። ሰሞኑንም በብርሃኑ ነጋ የሚመራው የአርበኞች ግንቦት ሰባት በአገሪቱ ተፈጥሮ የነበረውን ሁከትና ብጥብጥ እንደ መልካም አጋጣሚ በመጠቀም በምዕራብ ትግራይ ዞን ሰርጎ ለመግባት የሞከረው የጥፋት ኃይል በዞኑ ሕዝብ እና ሚሊሻ በቁጥጥር ስር መዋሉን ነው ሚኒስቴሩ ያመለከተው። የዞኑ ህዝብና ሚሊሺያ እነዚህን የጥፋት ኃይሎች ተከታትሎ በማደን በወሰደው እርምጃም ሊደመሰሱ መቻላቸውን ጠቁሟል። በአጠቃላይ ከገባው 113 የታጠቀ የሰው ኃይል 15ቱ ሲገደሉ 73ቱ ሊማረኩ ችለዋል፣ ይላል የመንግስቱ መግለጫ። በሁለት ዙር የገቡት እነዚህ የጥፋት ኃይሎች የመጀመሪያው ዙር በሻለቃ መስፍን ፀጋቡ የሚመራ ሲሆን፣ ሁለተኛው ደግሞ በደስታው ተገኘ ይመራ እንደነበር መግለጫው ያብራራል። መሪዎቹን ጨምሮ ሌሎችም የመሪነት ሚና የነበራቸው የጥፋት ኃይሎች በዞኑ ህዝብና በሚሊሻው መገደላቸውንና መማረካቸውንም ከሚኒስቴሩ የደረሰ መረጃ ያመለክታል። አድማጮች፣ የአርበኞች ግንቦት ሰባትን አስተያየት ለማግኘት ተደጋጋሚ ሙከራ አድርገናል። ወዳሉበት አካባቢ በመደወል የስልክ ግንኙነቱ በተለያዩ ምክንያቶች አልተሳካም። ጥረታችን ይቀጥላል። ዝግጅቶቻችንን ከዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በእጅ ስልኮቻችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይ ማዳመጥ ትችላላችሁ። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ተኩል እስከ ምሽቱ 2 ሰዓት በ6080 እና በ1585 ኪሎሆርትዝ አጭር ሞገድና በናይል ሳት የምናስተላልፍላችሁን ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን። ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 ኪሎ ሄርትዝ መካከለኛ ሞገድም ላይ ታገኙናላችሁ። ተከታዩ ዝግጅት የሙዚቃ ቃና ነው። አዘጋጅና አቅራቢ ጽዮን ግርማ ነች። እንደምናመሻችሁ፣ እንደምንሰነበታችሁ። የተከበራችሁ ውድ የሙዚቃ ቃና አድማጮች፣ ሁሌም ቅዳሜ ምሽት በዚህን ሰዓት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ምርጥ ምርጥ የሆኑ የካንትሪ፣ ሶል፣ ብሉዝ፣ ሬጌ፣ የሂፕሆፕ ና ሌሎችንም የዜማ ስልቶችን ወደ እናንተ የማደርስበት ምሽት ነው። የሙዚቃ ቃና ጽዮን ግርማ ሙዚቃዎቹን መራርጬ አብሬያችሁ አመሻለሁ። አብራችሁ ቆዩ። I'm missing more than work, just work, your work, work, work, You see me do me da, da, da, da, da, me ለዛሬ በአሜሪካ የሙዚቃ የደረጃ ሰንጠረዥ ላይ ዓመቱን ሙሉ ከአንድ እስከ አስር ምርጥ ምርጥ ሙዚቃዎች ውስጥ የየወሩን አንደኛ ዜማዎች ነው የማስደምጣችው። የአውሮፓውያኑ 2016 ሊጠናቀቅ አንድ ወር ብቻ ቀርቶታል። ና ወደ ኋላ መለስ ብዬ ከዓመቱ መግቢያ ጥር እስካለንበት ህዳር ወር ተወዳጅ የነበሩና ደረጃውን ይመሩ የነበሩ ዘፈኖችን እናደምጣለን። It's me. I was wondering if after all these years you'd like to meet to go over everything. They say the time's supposed to heal you, but I ain't done much healing. Hello, can you hear me? I'm in California dreaming about who we used to be when we were younger and free. I've forgotten how it felt before the world fell at our feet. There's such a difference between us and a million miles. እንግሊዛዊቷ ድምፃዊና የዘፈን ግጥም ጸሐፊ አደል፣ ሀሎ የተሰኘው ስራዋ በ2016 መግቢያ ጥር ወር የአንደኛ ደረጃን የያዘ ዜማ ነበር። የአደል ሀሎ ስትል የተጫወተችውንና በ2016 መግቢያ የአሜሪካን የደረጃ ሰንጠረዥ ይዞ የነበረውን ዜማ ነበር ያደመጥ ነው። አሁን ደግሞ በሁለተኛ ወር የካቲት ላይ ደረጃውን ይዞ የነበረውን የጀስቲን ቢበር ሶሪ አድምጠን እንመለስ። But I don't do too well with apologies. I hope I don't run out of time. Cause someone call a referee. Cause I just need one more shot. Have forgiveness. I know you know that I made those mistakes maybe once or twice. And by once or twice, I mean maybe a couple of hundred times. So let me, oh, let me redeem or oh, redeem on oh, myself tonight. Cause I just need. Too late now to say sorry. Cause I'm missing more than just your. the blame if you want me to But you know that there is no innocent one in this game for two but I'll go, I'll go, and then you go, you go out and spill the truth but Can we both say the words and forget this Yeah Is it too late now to say sorry Cause I'm missing more than just your body Oh Is it too late now to say sorry you're back home. የጀስቲን ቢበር ሶሪ እያጠናቀቅ ነው። ባለነው 2016 ዓመት ሁለተኛ ወር ማለትም የካቲት ላይ ተወዳጅ የነበረና የአሜሪካንን የደረጃ ሰንጠረዥ ይዞ የነበረ ዜማ ነበር። በሶስተኛ ወር ማለትም በመጋቢት ወር ላይ የሪሃና ወርክ ደረጃውን ተቆጣጥሮ ይዞት ነበር። ድሬክ ነበር ያጀባት ወርክ So my about that work, work, work, work, work, work When you walk a line line, line, line, line, I'm in the car, I feel mad, tired, tired, tired, tired, Drive me, I deserve to No time to have you lurking You make a like, now nah, you don't like it You know I dealt with you tonight Text me in a crisis. I believed all of your dreams are reason. You took my heart, all my keys, and my visions. You took my heart, I'm a, a for decoration. You mistaking my love, I brought for you for foundation. All that I wanted from you was to give me something that I never had, something that you never seen, something that you never been. Mm -hmm. But I wake up and, and I'm wrong. Just get ready, for work, work, work. Send me everywhere. Yeah, okay. You need to get done, done, done, done at work. Come over. We just need to slow the motion. Don't get out of the way to know one long distance I need you. When I see potential, I just gotta see it through. If you had a twin, I would still choose you. I don't wanna rush into it if it's too soon. But I know you need to get done, done, done, done. ሪሃና በድሬክ ታጅባ የተጫወተችውን ወርክ ነበር ያደመጥነው። በሚያዚያ አራተኛ ወር የሙዚቃ የደረጃ ሰንጠረዡን ይዞት የነበረው ዜማ ሰቨን ይርስ ይሰኛል። ድሬክ በሉካስ ግራሃም ታጅቦ የተጫወተው ነበር። It was a big, big world, but we thought we were bigger. Pushing each other to the limits, we were learning quicker. By eleven, smoking herb and drinking burning liquor. Never rich, so we were out to make that steady figure. Once I was eleven years old, my daddy told me go get yourself a wife, or you'll be lonely. Once I was eleven years old. My daddy before me. So I started writing songs, I started writing stories. Something about that glory just always seemed to bore me. Cause only those I really love will ever really know me. Once I was 20 years old, my story got told before the morning sun when life was lonely. See my goals. I don't believe in failure. Cause I know the smallest voices, they can make it major. I got my boys with me, at least those in favor. And if we don't meet before I leave, I hope I'll see you later. Once I was 20 years old, my story got told. I was written by everything I saw before. ዋን ዳንስ ድሬክ በዊዝኪድ እና በካይላ ታጅቦ የተጫወተው ዜማ ነበር። ይህ ዜማ በአምስተኛው የግንቦት ወር የአሜሪካንን የደረጃ ሰንጠረዥ ተቆጣጥሮት ነበር። ዋን ዳንስ on your ways front way back way you know that i don't play streets not safe but i never run away even when i'm away ot ot there's never much love when we go ot i pray to make it back in one piece i pray i pray that's why i need a one dance got a Hennessy in my hand one more time i go higher powers taking a hold on me i need a one dance Got a Hennessy in my end. One more time before I go Higher powers taking hold on me Baby, I like it so. Strength and guidance All that I'm wishing for my friends Nobody makes it from my ends. I had to bust up the silence You know you gotta stick by me soon as you see the text reply me i don't wanna spend time fighting we got no time and that's why i need a one dance got a in my hand One more የተከበራችሁና የተወደዳችሁ የሙዚቃ ቃና አድማጮች የምትከታተሉት ከአሜሪካ ድምጽ ሬዲዮ የሚተላለፍላቸውን የሙዚቃ ቃና ፕሮግራም ነው። እያስተናገድኳችሁ የሚገኘው ጽዮን ግርማ ነኝ። የዛሬ የሙዚቃ ምርጫዎቼ ደግሞ በዚህ እያጠናቀቅ ነው ባለነው የ2016 ዓመት የየወሩ ምርጥ የነበሩ ሙዚቃዎችን እየዳሰስንበት ያለው ፕሮግራም ነው። የሰኔ ወርን የአሜሪካንን የደረጃ ሰንጠረዥ ተቆጣጥሮት የነበረው ዜማ ካንት ስቶፕ ተ ፊሊንግ የተሰኘው የጀስቲን ቲምበርሌክ ዜማ ነው። ካንት ስቶፕ ፊሊንግ Off from my home, we're flying up no ceiling when we in our zone. I got that sunshine in my pocket, got that good soul in my feet, I feel that hot blood in my body when it drops. Ooh, I can't take my eyes off it, moving so phenomenally. Come we'll on, like the way we rock it, so don't stop. and under. Just dance, dance, dance. I guess so just dance, dance, dance, go. Ooh, it's something magical. It's in the air, it's in my blood, it's rushing on. I don't need no reason. Don't be control. I got so high, no ceiling when I'm in my zone. Cause I got in my pocket, got that good soul in my feet, I feel that happen in my body, when it, it drops. Ooh, I can't take my eyes off of it. Been so phenomenally, you won't like the way we rock it. So don't stop that. አሜሪካንን የደረጃ ሰንጠረዥ በአንደኝነት በመምራት ላይ የነበረውን ካንት ስቶፕ ተ ፊሊንግ የተሰኘውን የጀስቲን ቲምበርሌክን ዜማ ነበር የሰማ ነው። ዚስ ኢዝ ዋት ዩ ኬም ፎር ሪሃና የተጫወተችው ዜማ ነው። ይህ ዜማ የተለቀቀው በሚያዝያ ወር ነበር። ወደ አንደኝነት ደረጃ መምጣት የጀመረው ግን በሐምሌ ወር ላይ ነበር። የዚህ ዘፈን ግጥም ጸሐፊ፣ ስኮትላንዳዊው ካልቪን ሃሪስ ነው። ሪሃና ናት የተጫወተችው። ስ ዩ ኬም ፎር This is what you came for. Lightning strikes every time she moves. And everybody's watching her, but she's looking at you. ዋቲንፎ የተሰኘውን የካልቪን ሀሪስ ዘፈን ሪሃና ስትጫወት ነበር ያደመጥ ነው። ቺፕ ትሪልስ፣ ሲያ በጆንፖል ታጅባ የሠራቸው ዜማ ነው። ይህ ዜማ ዚስ ኢስ አክቲንግ በተባለ የሲያ ሰባተኛ የስቱዲዮ አልበማ ውስጥ የተካተተ ዜማ ነው። እያጠናቀቅ ነው ባለነው ዓመት ላይ በነሐሴ ወር የአሜሪካንን የደረጃ ሰንጠረዥ ይዞ የነበረ ዜማ ነው። Cheap Trails. Up with it girl, rock with it girl, show them it girl, but the bang bang. Bongs with it girl, dance with it girl, get with it girl, but the bang bang. Come on, come on, turn the radio. closer than. ቼን ስሞከርስ የተባለ የሙዚቃ ቡድን የተጫወተው ዜማ ነው። በመስከረም ወር የአሜሪካንን የደረጃ ሰንጠረዥ ተቆጣጥሮ ነበረ። ክሎዘር አሁንም በዚህ የአሜሪካ የደረጃ ሰንጠረዥ ውስጥ ከአንድ እስከ መቶ ምርጥ ውስጥ የተካተተ ዜማ ነው። ሃልሲ አጅባቸዋለች። ክሎዘር ዘ ቼን ስሞከርስ I met you. I drink too much and that's an issue, but I'm okay. Hey. You tell your friends it was nice to meet them, but I hope I never see them again. I know it breaks your heart. Moved to the city and I broke down in a broke-down car four years no girls. Now you're looking pretty in a hotel bar. Pull the sheets right off the corner of the mattress that you stole from you. The day I met you, i forget just why I left you. I was insane. Say and play that pink 182 song. That beat to death in Tucson, okay. Pull the sheets right off the corner of the mattress that you stole from your door. የተከበራችሁና የተወደዳችሁ የሙዚቃ ቃና አድማጮች ለዛሬ የተመደበልኝ ሰዓት በዚሁ ተጠናቋል። ከጥቂት ደቂቃዎች በኋላ ስቱዲዮውን ለቅቄ መውጣት ይኖርብኛል። በሚቀጥለው ሳምንት ሌሎች ምርጥ ምርጥ ዝግጅቶችን ይዤ እመለሳለሁኝ። ለመሰናበቻ ግን በዚህ በ2016 ማጠናቀቂያ ወራት ላይ ባሳለፍ ነው ጥቅምት ወር የደረጃ ሰንጠረዥን ተቆጣጥሮት በቆየው አሁንም በዚህ የደረጃ ሰንጠረዥ ውስጥ ባለው ስታር ቦይ በተሰኘው ዜማ ልሰናበታችሁ። ስታር ቦይ በመድረክ ስሙ ደ ዊኬንድ ወይም ደግሞ በትክክለኛ ስሙ አቤል ተስፋዬ ከኢትዮጵያዊ እናትና አባት የተወለደውና በአሁኑ ሰዓት የአሜሪካ ያለንን የሙዚቃ የደረጃ ሰንጠረዥ በተቆጣጠረው ዜማ ልሰናበታችሁ። ስታር ቦይ አብረዋችሁ ይቆያል። አብሬያችሁ ያመሸውት ጽዮን ግርማ ነበርኩ። በእኔ በኩል ደናደሩ Shoes I uh, really point to just to hurt you uh, Oh, if i kill any pain pain mm -hmm. like what you I'm mm -hmm. I'm a, I'm a I'm a star. አጠቃላያ ዜና እናሰማለን። የኩባው የቀድሞ መሪ ፊደል ካስትሮ በ9 ዓመታቸው ማታ ከዚህ ዓለም በሞት ተለዩ። የቀድሞ የኩባ ፕሬዚዳንት ፊደል ካስትሮን መሞት በመንግስታዊው ቴሌቪዥን ይፋ ያደረጉት ታናሽ እና የወቅቱ መሪ ራውል ካስትሮ ናቸው። ፕሬዚዳንቱ ለፊደል ካስትሮ የቀብርን ስነስርዓት እንደማይኖር፣ ነገር ግን አስክሬናቸው ዛሬ ቅዳሜ እንደሚቃጠል ገልጠዋል። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማም የፊደል ካስትሮን ሞት ምክንያት በማድረግ ለኩባ ሕዝብ ሀዘናቸውን ገልጠው ዩናይትድ ስቴትስና ኩባ ወዳጅነታቸው ይጠናክራል በዚህም ላይ ጥረቴን እቀጥላለሁ ብለዋል። ተመራጩ ፕሬዚዳንት ዶናልድ ትራምፕም በበኩላቸው በትዊተር መልእክት የካስትሮም ሞት ገልጠው አምባገነኑ መሪ ሲሉ ፈርጀዋቸዋል። ባለፈው ቅዳሜ በሶማሊያ ዋና ከተማ ሞቃዲሾ ውስጥ የመኪና ውስጥ ቦምብ ያፈነዳው አጥቂ መታሰሩን ፕሬዚዳንቱ ሐሰን ሼክ መሐመድ አስታውቀዋል። አጥቂው 20 ሰዎችን በገደለበት ፈንጂ የተነሳ የደረሰው አደጋ ከፍተኛ መሆኑንና በአሁኑ ወቅት ግለሰቡ ታስሮ በቁጥጥር ስር እንደሚገኝ ፕሬዚዳንቱ ገልጠዋል። ዜናዋ በቃ። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በእሁድ ምሽት ዝግጅታችን እንገናኝ። ፕሮግራሙን ያቀናበረልን ንጉሡ ታምሬ ነው። ለዛሬ በመላ ባልደረቦቻችን ስም ሰናበታችኋለሁ። ሰሎሞን አባተ ነኝ። ሰላም፣ በደህና አደሩ። This program has come to you from the Voice of America, Washington.